በደቡብ ክልል አማሮ ወረዳ ሁለት አርሶ አደሮች በኦሮሞ ነጻ አውጪ ግንባር ኦነግ ታጣቂዎች መገደላቸውንና አንድ አርሶ አርሶ አደር መቁሰሉን የአካባቢው ነዋሪዎች ተናገሩ። የአማሮ ወረዳ አስተዳደር የኦነግ ታጣቂዎች ካምፕ እየገቡ ነው የተባለው መንግስት እርምጃ መውሰድ ስለጀመረ የማታለያ ዘዴ ነው ሲል ይከሳል። የኦነግ ሊቀመንበር አቶ ዳውድ ኢብሳ እየተፈጸመ ስላለው ጥቃት መረጃ የለኝም ብለዋል። በቦታው ያለው የመከላከያ ሰራዊት በበኩሉ ጥቃቱ አድራሹ የኦነግ ታጣቂዎች ናቸው ይላል። እስካሁን ባለው ጊዜ በአካባቢው በተፈጸመው ጥቃት ሰባ ስምንት አርሶ አደሮች መገደላቸውን፣ ከአንድ መቶ አስራ አራት በላይ አካል ጉዳተኛ ሲሆኑ ከሀያ አንድ ሺህ በላይ የሚሆኑ ዜጎች መፈናቀላቸውን የአካባቢው መንግስት ይናገራል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። ቀጥሎ ይቀርባል። ትናንት ከሰዓት በኋላ በተከፈተው ጥቃት ሁለት አርሶ አደሮች ሻሮ ከሚባል ቀበሌ ከብቶቻቸውን ከሚጠብቁበት መገደላቸውን የአካባቢ ነዋሪዎች ተናግረዋል። በተጨማሪም አንዱ አርሶ አደር እጃቸው በጥይት ተመትተው መቁሰላቸውን ገልጸዋል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለው ውሸት መሆኑን የሚናገሩት አቶ ተካቤ ገነንም የተለየ ነገር አላየንም፣ አሁንም ጥቃት የተፈጸመብን ነው ይላሉ። የመከላከያ ሰራዊት አሳ ማድረግ ከጀመረ ወዲህ በሰላም መኖር ጀምረን ነበር ያሉት አቶ ተካቤ አባገዳዎች የሰላም ጥሪ ካደረጉ በኋላ ጥቃቱ ከእንደገና ጀምሯል ነው የሚሉት ውሸት ቻካ ውስጥ የነበረው ኦነግ ሳይሆን ዝም ብሎ ከተማ አካባቢ የነበረውን ዱርዬ ኦነግ ነው እያለ የአባ ገዳዎች መንግስትን በመሸወድ እያስገባ ያለበት ሁኔታ ነው ያለው። የአርሶ አደር ሞት እንደገና ቀጥሏል። ከሁለት ዓመታት በፊት የተዘጋ ወረዳውን ከዲላም ከሀዋሳና አዲስ አበባ ጋር የሚያገናኝ የፌዴራል መንገድ በኦነግ ታጣቂዎች መዘጋቱን የተናገሩት ደግሞ አቶ ተሰማ ውልሴ ናቸው። ሁለት ዓመት ከሶስት ወር ባለ ተዘግቶ ጨው አተን ሸቀጣ ሸቀጥ አተን ምንም አተን ውጭ ያለህል። በአሁኑ ሰዓት ዘባቻ ተከፍቶ ግን ያው እየሞትን ያለ ነው። እኛ ብቻ አይደለን እየሞትን ያለ ነው። የቦጂ ህዝብ እንደዚያው በተመሳሳይ በሩ ተዘግቶበት ቁምስ እያየ ያለበት ሁኔታ በየቀኑ ሁለት ሰው ሶስት ሰው አራት ሰው ነው የምንገብረው፣ ግብር ነው እየሰጠን ያለ ነው። ከቤቱ የተፈናቀለው ህዝብ ጠያቂና በቂ ሰብዓዊ ድጋፍ የሚያደርግ አካል አጥቶ ችግ ላይ መውደቀኑ የተናገሩት ጸጥተካቤ በመንግስት ላይ ተጨማሪ ሲሞት አላቸው። አቤት የሚባልበትም የለም ይሄን መስቶ የሚከታተል የለም። መንግስትም ብዛት ላለው ብሄር ነው። አንድ ቀን መንገድ ቢዘጋ በሰላሳ ደቂቃዎች መካከል ያስከፍታል። ግን እዚህ አማሮ ወረዳና ቡርጂ አካባቢ ለዘመናት የተጎዳ ህዝብ እያለ ምንም ትኩረት ያልተሰጠበት ሁኔታዎች መኖሩ በጣም አሳዘ ህዝቡንም አስከፍቷል። በጣም የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዱራ እንዳሉት የኦነግ ታጣቂዎች ካምፕ የገቡ ነው የተባለው መንግስት እርምጃ መውሰድ ስለጀመረ የማዘናጊያ መንገድ ነው ችግሩን በተደጋጋሚ ጊዜ ለመንግስት ሪፖርት ብናደርግም የክልልም ሆነ የፌዴራል መንግስት ትኩረት አልሰጠውም ብለዋል። ከፌዴራል እስከ ክልል ያለው የችግሩን ክብደት እስከ አሁን ድረስ አላጣኝ ነው። የታጠቃ ነው ገብቶ የአሪም በቲም ነው መቶ አተግቶ የወጣው ካምፕ ገባ የሚባለው እኔ ማባቢያ ነው። መንግስት እርምጃ መውሰድ ስለጀመረ ለማደናቀፍ እየተጀመረ ስራ ነው። የወረዳው የገቢ ምንጭ ወይም ኢኮኖሚ በግብርና ላይ የተመሰረተ ሲሆን ከአስር በላይ ቀበሌያት ላለፉት ሁለት ዓመታት ወደ ማሳቸው መግባት እንዳልቻሉና የወረዳው ህዝብም በከፍተኛ ረሃብ ላይ መውደቁን ሲሆንም አስታውቋል። የኢትዮጵያ ንግድ ባንክ የአዋሳ መንገዱ በመዘጋቱና አካባቢው ከፍተኛ የጸጥታ ችግር ስላለበት በወረዳው ለሚገኘው ለአማሮ ኬላ ንግድ ባንክ ቅርንጫፍ ገንዘብ እንደማይልክ ማስታወቁን የወረዳው አስተዳዳሪ ተናግረዋል። እስካሁን በተፈጸመ ጥቃት የሃይማኖትና መንግስታዊ ተቋማትን ጨምሮ ሁለት ቀበሌ ሙሉ በሙሉ ወድሟል። ከሃያ አንድ ሺህ በላይ ዜጎችም ከቤትና ቀያቸው ተፈናቅለው ሜዳ ላይ ተጥለዋል። ትጥለዋል 78 አርሶ አደሮች የተገደሉ ሲሆን 114 አርሶ አደሮችም የአካል ጉዳተኛ ሆኗል። ያሉትም በተንቀሳቃሽ ስልካቸው ላይ ደውለን ያገኘ ናቸው። የኦነግ ሊቀመንበር አቶ ዳውድ ብሳም የተፈጸመ ስላለው ጥቃት መረጃው የለኝም ብሏል። መረጃ ላቅም ማን እንደሚሰጠ ማላቅም በዚህ ላይ ምንም አስተያየት ልሰጥ አልችልም። በአካባቢው ጸጥታ ለማስከበር የተላከው የመከላከያ ስራዊት አዛዥ ሻለቃ ጌታቸው ታምራት በበኩላቸው በቀጠናው ጥረ ሰላም ኃይል ከህዝቡ ጋር በመቀላቀል ጥቃት እያደረሰ መሆኑን ገልጸዋል። ጥቃት እየፈጸመ ያለውም ኦነግ የሚባል የታጠቀ ኃይል እንደሆነም ተናግሯል። ጥቃት አዝቶ ነው ሄደ እዚህ ኦነግ ነው ሰኔ የሚባለው ነው ቅድማ ሁሉም ይህን ናቀ ታስግራለው አካባቢ ከዚህ ጋር ችግር ስላለው ተረሰላና ሁለቱም እዛ ውስጥ እየገቡ እንደዚህ አይነት እርምጃዎች ይመስላሉ። መጠበቅም ላይ ህዝቡን ህዝቡን አልፎ አልፎ ከመንግስት አስከባሪ ጋርም ትሮክስ እንደሚከፍቱም ገልጸዋል። አካባቢው ጥሩ ችግሩ አሁንም መቀጠሉንም ሻለቃ ጌታቸው ለቪዮኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም we'll be right back